ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን። እሁድ መጋቢት 24 2009 ዓመተ ምህረት ከዋሽንግተን ዲሲ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላቸው ስርጭት ጀመረ። በኢትዮጵያ ለስድስት ወራት የዘለቀው የአስቸኳይ ጊዜ አዋጅ ለአራት ወራት ተራዝሟል። ሰባዊ መብትን እየጣሰ ቢሆን ስልጣኑን መጠናክሮ እንዲቀጥል የሚፈልጉ ያ ሰዎች ካልሆኑ በስተቀር በግሌ ጤና ማስተያየት ነው ብዬ ራሱ አልመለከትም። አገሬ በአስቸኳይ ጊዜ አዋጅ ውስጥ ብዙ መብቶች ኮምፕሮማይዝ ተደርገው ትኑርልኝ ብሎ የሚሉ ዜጎች ይኖራሉ ብዬ አላስብም። ገደቡን ይህን እስርዓቱን መታፈኑን አምኖ ተቀብሎ እንደው ሰማንያ ፐርሰንት የሀገሪቱ ህዝብ ይህን ነገር ተቀብሎ ነው የደገፈው ብሎ ማለት ፍጹም ታማኝነት የሌለውና እኔ በግሌ ልቀበለው ማለት ነገር ነው። የመጀመሪያው የዞን ዘጠኝ አምደኛና ጸሐፊ በፍቃዱ ኃይሉ ነው። ሁለተኛው ደግሞ ስዩም ተሾመ የኢንተርኔት አምደኛና በአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህር ነው። ይዘናቸዋል። ሰማኒያ ሁለት ፐርሰንት ከመቶ ማለቱን እንዴት ነው ያወቁት? እንዴት ነው የታወቀው? ምን አይነት ዘዴ ነው ሰራ የዋለው ይሄ ቁጥር ለማግኘት ማለት ነው? የህግ ባለሙያው አቶ ሙልጌታ አረጋዊ ናቸው። እርሳቸውም አስተያየት አላቸው። አዘጋጅና አስተናጋጆች ጽዮን ግርማና ሰሎሞን አባተንን አብራችሁን አምሹ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ እንደምናምሽታቸዋል። ዜናውን የማሰማው አዲሱ አበበ ነኝ። የሶማሌላንድ መንግስት አገሪቱ ውስጥ በደረሰው ድርቅ ሳቢያ የልማት ፕሮግራሙን በማቋረጡ በዚያች አገር ረሃብ እያንዣበበ መሆኑን ባለስልጣናት አስታወቁ። በምስራቁ ክልል የደረሰው ድርቅ አያሌ ሰዎችንና በርካታ የቀንድ ከብቶችን እንደገደለ ይታወቃል። የሶማሌላንዱ ምክትል ፕሬዚዳንት ለቪኦኤ ሶማሊኛ አገልግሎት እንደገለጡት ድርቁ ተጨማሪ ረሃብ ሊያስከትል እንደሚችል ከፍተኛ ስጋት አለ። የዩናይትድ ስቴትስ የመወሰኛው ምክር ቤት ፕሬዚዳንት ዶናልድ ትራምፕ ለጠቅላይ ፍርድ ቤት የመረጧቸውን የዳኛ ኒል ጎርሽን ሹመት ለማጽደቅ ድምፅ ሊሰጥ እየተዘጋጀ ባለበት ወቅት የዲሞክራቶቹ ኃይል ደግሞ ተቃውሞው እያየ ለመምጣቱ ተሰምቷል። ሦስት ዲሞክራት ሴናተሮች ከትናንት በስቲያ ዓርብ የጎርሰችን ሹመት በመቃወም ከሪፐብሊካኖቹ ጋር ፍጥጫ ውስጥ እንደገቡም ተሰምቷል። ዲሞክራቶች እንዳስታወቁት አንድ መቶ መቀመጫዎች ባሉት የመወሰኛው ምክር ቤት ውስጥ ስልሳ በማሰባሰብ ሹመቱ እንዳይጸድቅ ለማድረግ እየጣሩ ናቸው። ፕሬዚዳንት ዶናልድ ትራምፕ ሩሲያን እንዳልቃወም ወይም ስለ ሩሲያ እንዳልናገር የከለከሉኝ አንድም ጊዜ የለም ይላሉ በተባበሩት መንግሥታት የዩናይትድ ስቴትስ አምባሳደር ኒኪ ሃይሊ ኤቢሲ ኒውስ ስለተባለ ቴሌቪዥን ላይ አምባሳደሯ። አክለውም በሩሲያ ላይ የምሰጠውን ሂስና ትችትም እቀጥልበታለሁ ይላሉ። ዩናይትድ ስቴትስና ግብጽ በአክራሪ እስላም ሽብርተኞች ላይ የተባበረ የጋራ አቋም ይይዛሉ ተብሎ ይጠበቃል። ይህ የሚሆነውም የግብጹ ፕሬዚዳንት አብድልፋታህ ኤልሲሲ ወዲህ ወደ ዩናይትድ ስቴትስ ሲመጡና ከፕሬዚዳንት ዶናልድ ትራምፕ ጋር ዋይት ሀውስ ሲገናኙ ነው ነው የተባለው። ከግብፁ መሪ ጉብኝት ቀደም ብሎ ይፋ የሆነ አንድ የዋይት ሀውስ መግለጫ የሁለቱ ወገኖች ግንኙነት በጸጥታና ደህንነት ጥቅም ላይ ያተኮረ የቆየና ታሪካዊ ትስስር መሆኑን ገልጧል። ትናንት ቅዳሜ በናይል ዴልታዋ ጣና ከተማ ውስጥ በሚገኝ የፖሊስ ማሰልጠኛ ማዕከል አካባቢ የደረሰ ፍንዳታ 13 የፖሊስ መኮንኖችን ጨምሮ ቢያንስ 16 ሰዎችን እንዳቆሰለ የግብፅ አገር ውስጥ አስተዳደር ሚኒስቴር አስታወቀ። የጸጥታ ጉዳዮች ኃላፊ የሆነው ይኸው ሚኒስቴር አክሎ እንዳስታወቀው አደጋው የደረሰው በፖሊስ ጣቢያው አጠገብ ቆሞ በነበረ ሞተር ብስክሌት ላይ የተጠመደ ቦምብ ፈንድቶ ነው። ፍንዳታው ከፖሊስ መኮንኖቹ ሌላ ሶስት ሲቪሎችን አቁስሏል። ለውያ ኤል ተዋራ ማለትም አብዮታዊ ብርጌድ በመባል የሚታወቀው ቡድን ለጥቃቱ ኃላፊነት መውሰዱን በማኅበራዊ ድረ ገጹ አስታውቋል። የፓኪስታን ፖሊሶች በሰጡት ቃል ሀያ ሰዎችን አሰቃይቶ የገደለው ምስራቅ ፑንጃብ ውስጥ የሚገኝ አንድ የቤተ መቅደስ ጠባቂ መሆኑን ገለጡ። ባለሥልጣናት እንዳስታወቁት አብዱልዋሂድ እና ተባባሪዎቹ ሰዎቹን ቤተ መቅደስ ቅጥር ግቢ ውስጥ መሬት ለመሬት እየጎተቱ በዱላ በመደብደብ ካሰቃዩቸው በኋላ በመጨረሻም በጩቤ ወቅተው ገድለዋቸዋል። እንደ ባለሥልጣናቱ ገለጣ ከሆነ ሳርግድሃ ምርጫ ኮሚሽን ተቆጣጣሪም ወይም ተቀጣሪ የሆነው ዋሂድ ቀውስ ቢጤ ነው። እርሱና ሌሎች ተባባሪዎቹ በአሁኑ ወቅት በቁጥጥር ስር ናቸው። ከሰለባዎቹ መካከል ብዙዎቹ ወንዶች ሲሆኑ ሦስት ሴቶች ይገኙባቸዋል። ሌሎች በርካታ ይቆሰሉም እንዳሉ ታውቋል። የአፍጋኒስታን ብሔራዊ የደህንነት ኃይሎች ጸረ ታሊባን ኦፐሬሽን በሚያካሂዱበት አካባቢ ማለዳ ላይ የደረሰ ፍንዳታ ቢያንስ አስር ሲቪሎችን እንደገደለ የሚበዙት ሕፃናትና ሴቶች መሆናቸውን የአይንማኞችና ቤተሰቦች ገልጠዋል። ዛሬ እሁድ፣ ባባጂ በተባለ አካባቢ የደረሰው ይኸው ፍንዳታ ከመንግሥት ኃይሎች የተቃጣ የአየር ጥቃት ይሁን ወይንም አማጽያን ያደረሱት የመልሶ ማጥቃት እርምጃ በውል አልታወቀም። ፍንዳታው ከሰዎች ሕይወት በተጨማሪ የመኖሪያ ቤቶችንም አውድሟል። በመጨረሻም የሰርቢያውን ጠቅላይ ሚኒስትር የማሸነፍ ብቃት ሊፈትን የሚችል ምርጫ ዛሬ እዛች አገር ውስጥ እየተካሄደ ነው። ለሰዓቱ ያለን ዜና በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ መጋቢት 24 2009 ዓ.ም ምሽት ፕሮግራም ነው። የምግብ ጉዳይ የዓለም ሰላም ጉዳይ ነው። የቀድሞ የግብርና ሚኒስትርና እንደ ራሴ ዳንግሊክማን ዘገባለን እኔ እንዲሁ ዝም ብሎ እድለኛ የሆንኩ ሰው ነኝ እንጂ ከሌላው ተለይቶ አይደለም። እድሉ የገጠመኝ ጥረትም አለበት እና እውነተኛውም ጥረት አለበት እና ጥረቱ ምንድን ነው? የእርሻ ሳይንቲስቱን ፕሮፌሰር ገቢሳ እጀታን ይዘናል እንዲሁም በተለይ ወደ መጀመሪያው አካባቢ የተወሰነው የህዝብ ክፍል ሁሉንም ባይሆን የተወሰነው የኢትዮጵያ ህዝብ ክፍል የዛን ጊዜም ብዙ በኢህአዴግ ላይ ጥርጣሬ የነበራቸው ነበሩ። የተወሰነው የኢትዮጵያ ህዝብ ክፍል ያንን ጨቋኝና፣ የኢትዮጵያ ህዝብን ሲያርድ የነበረ የደርግ ስርዓትን ወይም ደርግን ከስልጣን በማውረዱ እኔም ጭምር ብዙ የኢትዮጵያ ህዝብ ክፍል ሁሉንም ባይሆን ማለት ነው፣ የተወሰነ የኢትዮጵያ ህዝብ ክፍል ደስተኛ ነበር። ከዛ በኋላ ግን ዶክተር መረራ ጉዲና ናቸው። ከቀደመ ቃለ ምልልስ የወጣ ዝግጅት በመሪዎቻችሁን እወቁ። አሁን ወደ ምሽቱ የመጀመሪያ ዝግጅት እንሸጋገር። በኢትዮጵያ ለስድስት ወራት የዘለቀው የአስቸኳይ ጊዜ አዋጅ ለተጨማሪ አራት ወራት እንዲራዘም ተደርጓል። አዋጁ ተግባራዊ በሆነባቸው የመጀመሪያ ወራት ታስረው የተፈቱ ሁለት ወጣቶችን አነጋግረናል። የሕግ ባለሙያም ይዘናል። ስዩም ተሾመ የኢንተርኔት አምደኛና በአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህር በፍቃዱ ኃይሉ ደግሞ የዞን ዘጠኝ አምደኛና ጸሐፊ ነው። ጽዮን ግርማ የሕግ ባለሙያውን አቶ ሙሉጌታ አረጋዊን ጨምራ በተራዘመው አዋጅ ዙሪያ ተከታዩን ዘግባለች። ከመስከረም 28 2009 ዓ ም ጀምሮ በኢትዮጵያ የታወጀውና ተግባራዊ እየተደረገ ያለው የአስቸኳይ ጊዜ አዋጅ ሊጠናቀቅ ሰባት ቀናት ብቻ ሲቀሩት አዋጁን የሚያራዝም ሌላ ውሳኔ በሕዝብ ተወካዮች ምክር ቤት አባላት ተላልፏል። መጋቢት 21 2009 ዓ ም ለመደበኛ ስብሰባው የተሰየመው የህዝብ ተወካዮች ምክር ቤት የአስቸኳይ ጊዜ አዋጁ ኮማንድ ፖስት ሴክረታሪያትና የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ ያቀረቡትን ሪፖርትና ለአራት ወራት ይራዘም ጥያቄ ተቀብሎ አጽድቆታል። የአስቸኳይ ጊዜ አዋጁ እንዲራዘም በምክንያትነት ከተጠቀሱት አንዱ ደግሞ በመላ ሀገሪቱ በተካሄደ የዳሰሳ ጥናት ህዝቡ የተሻለ ሰላም እንዲሰፍን አዋጁ እንዲራዘም ፍላጎት በማሳየቱ እንደሆነም ተገልጿል። ይህን ምክንያት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ መጋቢት ሰባት ቀን ህዝብ ተወካዮች ምክር ቤት ተገኝተው ይፋ አድርገውት ነበር። በተደረገው የህዝብ አስተያየት ጥናት ወደ ሰማንያ ሁለት በመቶ የሚሆነው በጥናቱ የተሳተፈው ህዝብ የአስቸኳይ ጊዜ አዋጅ ሙሉ በሙሉ ወይም በከፊል እንዲቀጥል የሚል አስተያየት እንዳላቸው ለመረዳት ችለናል። ጠቅላይ ሚኒስትሩ በወቅቱ እንደተናገሩት አዋጁ ጸንቶ በሚቆይበት ጊዜ ውስጥ ጥናቱን ለምክር ቤቱ አቅርበው እንደሚያጸድቁም አስታውቀው ነበር። ይህን ከተናገሩ ከአስራ አምስት ቀናት በኋላ አስቸኳይ ጊዜ አዋጁ ለአራት ወራት መራዘሙ ይፋ ተደርጓል። የመጀመሪያው አዋጅ በወጣበት ወቅት ታስረው የተሐድሶ ስልጠና በሚል የሚሰጠውን ስልጠና ወስደው ከተለቀቁት መካከል አንዱ በአምቦ ዩኒቨርሲቲ ወሊሶ ካምፓስ የስራ አመራር መምህር የሆነውና የኢንተርኔት ላይ አምደኛው ስዩም ተሾመ የበዛው ሕዝብ የአስቸኳይ ጊዜ አዋጁን ተቀብሎታል፣ ተስማምቶበታል የሚለውን ሀሳብ አይቀበለውም። ይሄ ታማኝነት አለው ብዬ መቀበል በጣም ይከብዳል። እንደው ያው የተለመደ ለፖለቲካ ፍጆታ ተጠቀሙበት ካልሆነ በስተቀር በተግባር አስቸኳይ ጊዜ አዋጅ እንግዲህ ያው በራሱ ስትወስድ የዜጎችን ዲሞክራሲያዊ መብት የሚገድብ ነው። ሀሳብን በነጻነት የመግለጽ መብትን የሚገድብ ነው። ሌሎች የዜግነት መብቶችን የሚገድብ ነው እና ገደቡን ይህን እስርአቱን መታፈኑን አምኖ ተቀብሎ እንደው ሰማኒያ ፐርሰንት የሀገሪቱ ህዝብ ይህን ነገር ተቀብሎ ነው የደገፈው ብሎ ማለት ፍጹም ታማኝነት የሌለው እና እኔ በግሌ ልቀበለው ማለት ነገር ነው። ምክንያቱም ማንም መታሰር አይፈልግም፣ ማንም ሀሳቡን እንዳይገልጽ መገደብ አይፈልግም እና እኛ ፈልገን ይሄ የሆነው የሚለው ነገር የሚያስኬድ አይመስለኝም። የህግ ባለሙያ የሆኑት አቶ ሙልጌታ አረጋዊ በምን አይነት ዘዴ ነው ሰማኒያ ሁለት ከመቶ የሚሆነው ሰው ወዶታል የሚል ጥናት የተገኘው ሲሉ መልሰው ጥያቄ ያቀርባሉ። ጠቅላይ ሚኒስትር ኃይለ ማርያም ሲናገሩ እኔ ሰምቻለሁ በቲቪ ከሰማንያ ወይም ሰማንያ ሁለት ከመቶ በላይ የኢትዮጵያ ህዝብ ስቴት ኦፍ ኤመርጀንሲ እንዲራዘምልን ብለዋል ብለዋል። ወን የኢትዮጵያ ህዝብ እንደዚህ ብለዋል ካሉ ጠቅላይ ሚኒስትሩ ብሎ ሊሆን ይችላል። ግን ያልገባኝ እኔ ምንድን ነው ሰማንያ ሁለት ከመቶ ማለቱን እንዴት ነው ያወቁት? እንዴት ነው የታወቀው? ምን አይነት ዘዴ ነው ስራ የዋለው ይሄ ቁጥር ለማግኘት ማለት ነው። ሁለተኛ ከዚህ በፊት ቁጥር ተሰርቶ ያውቃሉ እዚህ ሀገር የኢትዮጵያ ህዝብ ስሜት፣ ፍላጎት ለማወቅ ተመሳሳይ የሆነ ዘዴ ጥቅም ላይ ውሎ ኢትዮጵያ ህዝብ ስሜት የተለካበት ጊዜ ነበረ ወይ ወይስ መጀመሪያ ጊዜ መጀመሩ ነው? እንደዚህ የኢትዮጵያ ህዝብ የሚፈልገው ነገር መንግስት ማድረግ የሚፈልግ እስከሆነ ኢትዮጵያ ህዝብ ከኢትዮጵያ መንግስት የሚፈልገው ይሄን ብቻ ነው ወይ? ይሄኛውን ፈልገው ከሆነ ማለት ነው ማለት በራሱ በዚህ መንግስት በራሳቸው ጠቅላይ ሚኒስትር ኃይለ ማርያም በተደጋጋሚ የሚነገርን የኢትዮጵያ ህዝብ መልካም አስተዳደር እንፈልጋለን ብለዋል። የኢትዮጵያ ህዝብ ስልጣንን ለግል ጥቅማቸው የሚያውሉ ባለስልጣናትን ጠይቁልን ብለዋል። የኢትዮጵያ ህዝብ ከኪራይ ሰብሳቢዎች ጠብቁን ብለዋል። የኢትዮጵያ ህዝብ ከቀማኞችና ከወረበሎች ከኮራፕተሮች ጠብቁን ብለዋል እያሉ ጠቅላይ ሚኒስትር ኃይለ ማርያም በተደጋጋሚ ሲናገሩ ሰምቻ ቃለሁ። እና የኢትዮጵያ ህዝብ ፍላጎት የሚያዳምጥ መንግስት ከሆነ ይህ መንግስት ለምንድን ነው ታዲያ? እነዚህን ነገሮችን ህዝብ ጠይቀዋልና ህዝብ ፈልጓቸዋልና ለምንድን ነው እዛ ላይ ታዲያ መልስም ማና ነው? ጭራሽ ጠቅላይ ሚኒስትሩ ማስረጃ የለኝም የኢትዮጵያ ባለስልጣናት ስልጣንን ለግል ጥቅማቸው ማዋላቸው መረጃ ነው እንጂ ማስረጃ የለኝም ውላ ብለዋል። የኢትዮጵያ ህዝብ ግን በ አመራሮቹ እንደተቸገረ በተደጋጋሚ የራሳቸው ጠቅላይ ሚኒስትሩ ሲናገሩ ሰምተናል። እና ግራ የሚያጋባ ነገር ብቻ ሳይሆን የሚያሳዝን ነው ና እንደ አንድ የሀገር ልጅ በጣም በጣም ይሰማሻል። መንግስት እንደዚህ ሲሆን እንደዚህ፣ እና ቀልድ በሚመስል ደረጃ ነው እንደዚህ የሚወራው ና በእውነት የህዝብ ፍላጎት ማድመጥ የሚፈልጉ ከሆነ ጠቅላይ ሚኒስትሩ ለህዝብ እኮ አሁንም እያለቀሰኩ ነው። እና የኢትዮጵያ ህዝብ የስቴት ኢመርጀንሲው ለአራት ተጨማሪ ወራት ማራዘም ኢትዮጵያ ህዝብን ችግር ያቃልላል ብሎ የሚያስቡ ከሆነ ጥሩ፣ አራት ወር ረዥም ጊዜ አለ። ግን ይሄ ነው ወይ የኢትዮጵያ ህዝብ ይፈልግም? የኢትዮጵያ ህዝብ ተጠያቂነትን አይፈልግም ወይ? ለምንድን ነው መንግስት ተጠያቂነትን ተግባራዊ ማድረግ ያልቻለው? ለምንድን ነው መንግስት የሚገባውን ፕሮሚስ ተግባራዊ ማያደረገው? እውነት የኢትዮጵያ ህዝብ ፍላጎት ከሆነ ተግባራዊ ማድረግ የሚፈልግ ይሄን መንግስት ጥያቄዎች በእውነት መጠየቅ ፈልጋለሁ መንግስትን ማለት ነው። በሽብር ወንጀል ተጠርጥሮ ከሌሎች የኢንተርኔት አምደኞች ጋር ታስሮ የነበረው በኋላም ይህ ክስ ተቀይሮለት በዋስ ተፈቶ የነበረውና በድጋሚ በአስቸኳይ ጊዜ አዋጁ ስር ታስሮ የነበረው የተሀድሶ ስልጠና የተባለውን ስልጠና ወስዶ የተለቀቀው የኢንተርኔት አምደኛውና ጸሐፊው በፍቃዱ ሀይሉ በተባለው ጥናት ላይ ያለውን ጥርጣሬ ያንጸባርቃል። እንግዲህ ሰማኒያ ሁለት በመቶ የሚሆኑ የዳስሳ ጥናቱ ተሳታፊዎች ቸኳይ ጊዜ አዋጅ እንዲራዘም ፈቅደዋል ወይም ፈልገዋል ነው የተባሉ እና እኔ ስሰማ በጣም ነው የደነገጥኩት። ምክንያቱም እውነት አይመስልም። እኔ አካባቢ ከማየውና ከምታዘበው ነገር አንጻር ሲታይ ማለት ነው። ምናልባት እንግዲህ የናሙና መረጣው ላይ በዳሰሳ ጥናቱ የተሳተፉት እነማን ናቸው የሚለው ወሳኝ ጉዳይ ነው ማለት ነው። የአስቸኳይ ጊዜ አዋጁ ሊራዘን የሚፈለጉ የስርዓቱ ደጋፊዎች ወይም ደግሞ በቃ የስርዓቱ ደጋፊዎች ብቻ ሳይሆኑ ፓርቲ በማንኛውም ሁኔታ ውስጥ ማለት ነው ሰብዓዊ መብትን እየጣሰ ቢሆን ስልጣኑን መጠናክሮ እንዲቀጥል የሚፈልጉ አይነት ሰዎች ካልሆኑ በስተቀር በግሌ ጤና ማስተያየት ነው ብዬ ራሱ አልመለከትም። አንድ ሀገር ሀገሬ በአስቸኳይ ጊዜ አዋጅ ውስጥ ብዙ መብቶች ኮምፕሮማይዝ ተደርገው ትኑርልኝ ብሎ የሚሉ ዜጎች ኑራሉ ብዬ አላስብም። ያውን ሰማንያ ሁለት በመቶ በሚሆን ደረጃ ለማመን ነው የተቸገርኩት። ምናልባት የናሙና መረጣው ላይ ለዳሰሳ ጥናቱ የተመረጡት ሰዎች አይነት ይወስነዋል። ይሄ እንደዛ ነው የምንለው አስተያየት። ጦማሪው በፍቃዱ መጀመሪያውኑ ይህ አዋጅ የስድስት ወር ጊዜውን ከጨረሰ በኋላ ይራዘማል የሚል እምነት እንዳልነበረው ይናገራል። እውነቱን ለመናገር አልጠበቅኩም ነበረ። ምክንያቱም ለሀገር ኢኮኖሚ የሚሆን ገጽታ በጣም አስቀያሚ ነው የአስቸኳይ ጊዜ አዋጅ ማለት። ስለዚህ ያራዝኑታል ብዬ አልጠበቅኩም ነበር። እና እንደውም እየሞከሩ እንግዲህ ውጤቱን እየሞከሩ መስሎ የነበር አንዳንድ አንቀጾችን ሲያነሱ እና ከአብዛኛው ሰው በተለየ እኔ ይነሳል ብዬ እርግጠኛ ወኝ ነበር አዋጁ ና ሲቀጥል ሲራዘም በጣም ነው የደነገጥኩት ማለት ነው። መምህሩ ስዩም ተሾመ በዚህ አስቸኳይ ጊዜ አዋጅ በመታሰሩ ጉዳት እንደደረሰበት ሰው ሳይሆን እንደ አንድ ገለልተኛ ሰው ራሱን በመንግሥትና በህዝብ ቦታ አስቀምጦ ሲገመግመው መንግሥትም ሆነ ህዝብ ምንም አማራጭ የላቸውም ባይ ነው። ህዝብ ደረጃ እዚህ ሀገር ውስጥ የዲሞክራሲ መዋቅሩ እንዳለ የፈረሰ ነው የሚመስለኝ። በረሽብርጉ በሚዲያ አዋጁ፣ እንደገና የበጎ አድራጎት ማህበራት ጋር ተያዘው አዋጅ አለ። እነዚህ አዋጆች እና አተገባበራቸው በዚህ ሀገር የዲሞክራሲ ስርዓት መዋቅሩ በራሱ እንዲፈስ ና ህዝቡ ሀሳቡን፣ አስተያየቱን፣ አቤቱታውን፣ ብሶቱን ሊገልጽበት የሚችልበት ምንም ሌላ አማራጭ የለውም እና ያለው ብቸኛ አማራጭ በአደባባይ ወጥቶ ብሶትን የሚገልጽበት ነው እና በሌላ መንገድ ሀሳብና አስተያየቱን ያለውን ብሶትና መሻሻል ያለበትን ነገር የሚገልጽበት ሌላ አማራጭ ስለሌለው ብቸኛው አማራጭ አደባባይ ወጥቶ በተቃውሞ የሚሆን በአመፅ መልኩ መግለጽ ነው። ስለዚህ አስቸኳይ ጊዜ አዋጁ ሲነሳ፣ ያው ህዝቡ ወደዚህ ያለ አካሄድ ሊገባ እንደሚችል መንግስትም የገመተ ይመስላል። እኔም በግሌ ማስበው እንደዛ ነው። ከመንግስት ወገን ሆነ ስታስቢው በሁለት ሺህ ስምንት መጨረሻ አካባቢ ነሐሴ ወር ላይ ጠቅላይ ሚኒስትሩ የሰጡት አንድ መመሪያ ነበር። ሁሉም የጸጥታ ኃይሎች የህግ በላይነት እንዲያስከብሩ አዝዣለሁ የሚል የሰጡት መመሪያ ነበር። ለእኔ የአስቸኳይ ጊዜ አዋጁ በአግባብ ተግባር የዋለው ያኔ ነው ብዬ ነው ማስበው። ምክንያቱም ወደዛ የተካሄደበት መሰረታዊ ምክንያት መንግስት በተለያዩ ሀገሪቱ አካባቢዎች የሚፈጠሩ ታና የአለመረጋጋት ችግሮችን በአካባቢ ፖሊሶች፣ በክልል ልዩ ኃይሎች መቆጣጠር ሲሳ ነው ከዛም አልፎ በፌዴራል ፖሊስ ለመቆጣጠር ሞክሮ ሳይቻል ሲቀር ያው መከላከያ ወይም የሀገር መከላከያ ሰራዊትን እንደ ፖሊስ የመጠቀም አይነት አካሄድ ነው የምታይበት። እንደዚህ ያሉ ሁኔታዎች በአንዴ በተለያዩ ቦታ የሚከሰቱ ነገሮችን በአንዴ ለመቆጣጠር አቅሙን ያለው ከመንግስት አንጻር ስታዩ መከላከያ ሰራዊት ነው እና አሁን በዚህ አስቸኳይ ጊዜ አዋጅ ውስጥ በተግባር የምትመለከቱ መከላከያ ሰራዊት ልክ እንደ ወታደር የመጠቀም ስለሆነ፣ ከዛ ውጭ መንግስት ቀጥሎ ሊመጣ የሚችለውን አመፅና ተቃውሞ ሊቆጣጠር የሚችልበት ሌላ መንገድ ያለው አይመስለኝም። ከአስራ አምስት ቀናት በፊት በአዋጁ ላይ መሻሻሎች መደረጋቸው ይፋ ተደርጓል። በዚህ መሰረት የኢትዮጵያ መንግስት የልማት ቦታዎች በሚል በሚጠራቸው አካባቢዎች ተጥለው የነበሩ የሰዓት ላፊ ገደቦች መነሳታቸውን፣ ያለ ፍርድ ቤት ትዕዛዝ ብርበራ፣ በቁጥጥር ስር መዋል፣ ንብረት መያዝ፣ በራዲዮ በቴሌቪዥን በጽሁፍና በፎቶግራፍ በቲያትር እንዲሁም በፊልም የሚተላለፉ መልእክቶች ላይ ተጥለው የነበሩት እገዳዎች ተነስተዋል ተብሏል። ይህም ሆኖ የቀደመውና አሁን የተራዘመው አዋጅ በሚፈጸምበት ወቅት የዜጎች ሰብዓዊ መብት እንዲጠበቅ በህዝብ ተወካዮች ምክር ቤት ማሳሰቢያ ተሰጥቶበታል። በዚህ አዋጅ ስር የነበረውን የሰብአዊ መብት አያያዝ በተመለከተ ያለውን አስተያየት እንዲሰጥ ለመምህሩ ስዩም ጥያቄ አቅርቤለት ነበር አዋጁ ከታወጀ ጊዜ ጀምሮ ለ የመጀመሪያዎቹን ያው ከሞላ ጎደል ሶስት ወራት እኔ እስር ቤት ውስጥ ነው ያሳለፍኩት እና ያው እዛ በነበርኩበት ጊዜ በተለያዩ ሚዲያዎች ላይ ወጥተዋል። እዛ ሰብዓዊ መብት ጥሰት እንደነበረ እኔ በራሴ ከደረሰብኝ ነገር መናገር እችላለሁ ከዛ ውጪ የአስቸኳይ ጊዜ አዋጁ በራሱ የሚደነግገው በዋናነት የህገ መንግስቱ አንቀጽ አስራ ስምንት በማንኛውም መልኩ ሊጣስ አይገባም ነው። የአስቸኳይ ጊዜ አዋጁ ላይ ራሱ የተቀረጠ በህገ መንግስቱ መሰረት እና አንቀጽ አስራ ስምንት የሚል ዜጎች ላይ የሰብአዊ ድርጊት መፈጠም የለበትንም። ያ ነገር ደግሞ አንደኛ እኔ በግሌ ላይ በራሴ ላይ ተፈጽሟል። እኔ በታስሬ በነበርኩ ቤት አዲሶ መካከል ተመሳሳይ ነገሮች ተፈጽመዋል። ምናልባት በሁለተኛ ዙር ገብተው በነበሩ ሰዎችን ሲሆን እነሱን አናግሬ ነበር። እኛ ላይ የደረሰው አይነት ድብደባና የስቃይ ምርመራ እንዳልደረሰባቸው ነግረውኛል። ያ አንድ ነገር ነው። ያ እንዳለ ሆኖ ግን ቤተሰብ ያላቸው ዜጎችን ሰዎች የራሳቸው ህይወት ያላቸውን ሰዎች ያለበቂ ማስረጃ በጥርጣሬ ወስደሽ ለወርና ሁለት ወር አንድ ጦር ላይ ያለ ጦር ማሰልጠኛ ተቋም ውስጥ ማቆየት በራሱ እኮ ኢሰብአዊ ነው። አይ የዜጎችን መብት የሚጥስ እኮ ነው። እዛ ሄደው መደብደብ ና ጥቃ ምርመራ መድረሱ ብቻ ሳይሆን እዛ መሄዱ መወሰዱ ራሱ በነጻነቶች ላይ ያ እንደዚህ ያለ ገደብ መፈጠሩ በራሱ እኮ የዜጎችን መብት የሚጥስ ነው እና አግባብ አይደለም። እንደገና እንዳልሸው ያው የግድ እንደ ሀገር ያለን ተስፋ ዲሞክራሲያዊ ስርዓት ገንብተን ለሁላችን የምትሆን ሀገር መመስረት ነው እና አሁን ያለው አካሄድ ወደዛ ሊወስደን የሚችል ነው ወይ ብለሽ ስቲ አይመስለኝም። መንግስትም ህዝቡን ይፈራል፣ ህዝቡን መንግስትም እየፈራ በመፈራራት ያለንበት ሁኔታ ነው ያለው። በዚህ ሁኔታ የተሻለ ነገር ይመጣል ብዬ አላስብም። ለጦማሪው በፍቃዱም ተመሳሳይ ጥያቄ ሰንዝር ለት አለው። እንደሚታወቀው ከአስቸኳይ ጊዜ አዋጁ ሰለባዎች አንዱ ነኝ እና ሰብአዊ መብት ለምሳሌ ሀሳብን የመግለጽ ነጻነትን ይጨምራል እና እኔ ሲጀመር የታሰርኩት ራሱ ሀሳብን በነጻነት በመግለጽ ነው እንጂ ምን አይነት የሚያነሳሳ ንግግርም አልተናገርኩም፣ አልተጠቀሰብኝም። እሱ ራሱ አንድ ምሳሌ ነው እና በታሰርኩበት ወቅትም ታድሶ ተብዬ በጣም በሚያሳቅቅ ሁኔታ አዋሽ ሰባት ውስጥ የወታደር ካምፕ ውስጥ ነው በሰላሳ ሶስት ቀን ስልጠና ተሰጥቶኛል። ስልጠናው ኢንዶክትሪኔሽን የነበረው እንጂ ሲጀመር ከተባለው ግብ ጋር ራሱ በምን እንደሚገናኝም አላውቅም። እና እዛ የታዘብኳቸው በጣም በጣም በርካታ የሰብአዊ መብት ጥሰቶች አሉ። ከአያያዛችን ጀምሮ ማለት ነው። እንደ ሰልጣኝ የምትደረጉት እንጂ እስረኛ አይደለም ተብሎ፣ ግን ከአስረኛ ባነሰ ጠበቃና የቤተሰብ አክሰስ ሳይኖረን ለጤና ራሱ ተስማሚ ያልሆነ ምግብ እየበላን በአስቸጋሪ ሙቀት ውስጥ ውሀ ሳናገኝ ነው የከረም ነው ማለት ነው። ከዛ ውጭ እንግዲህ ከኛ ውጪ ድብደባም ድረስ ደረሰባቸው። እግራቸው የተሰበሩ ሰዎች ነበሩ። ከዛም ከዛም በላይ በጣም ብዙ አሰቃቂ ሌላ ጭንቀቱ እና የስነ ልቦና ቀውሱን ሳንቆጥር ማለት ነው። ስለዚህ ሰብአዊ መብት ጥሰት ህጋዊ እውቅና ያገኘበት ጊዜ ነበር፣ የስቴት ኦፍ ኤመርጀንሲ ወይም የአስቸኳይ ጊዜ አዋጁ። ስለዚህ አሁንም ቀጣዩ ላይ እኔ ምንም አይነት ዋስትና ይኖራል ብዬ ለማለት ይከብደኛል። በጣም ይቸገራለሁ። በጥቅምት ሁለት ሺ ስምንት ዓመተ ምህረት በኦሮሚያ ክልል የተቀሰቀሰው ተቃውሞ ወደ አማራ ክልል ተሻግሮ ሀገሪቱን ለአስራ አንድ ወራት ወዳልተረጋጋ ሁኔታ ከቷት ነበር። በዚህ ጊዜ ውስጥ ብዙ ሰዎች መገደላቸውን መታሰራቸውንና ከመኖሪያ ቀያቸው መፈናቀላቸው ይታወቃል። ስምምነት ላይ የሚያደርስ ቁጥር ባይኖርም ከአንድ ወር በፊት የወጣው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሰብአዊ መብት ሪፖርት በነሐሴ ወር ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኦሮሚያ አምስት መቶ ሰው መገደሉን መግለጻቸውን ጠቅሷል። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ባወጣው ሪፖርት እስከ ጥቅምት ሁለት ሺ ዘጠኝ መጨረሻ አደረኩ ያለውን ጥናት ጠቅሶ ስምንት መቶ ሰው መገደሉን ይፋ አድርጓል። ሀገር ውስጥ የሚገኙ የተቃዋሚ ፖለቲካ ፓርቲዎች ደግሞ የሟቾችን ቁጥር ከዚህ ከፍ ያደርጉታል። በዚህ ጊዜ ውስጥ በሺዎች የሚቆጠሩ ሰዎች መታሰራቸውንና መፈታታቸውን፣ አሁንም በእስር ላይ የሚገኙ እንዳሉ መዘገባችን ይታወሳል። አመሰግናለሁኝ ጽዮን፣ ለዘገባሽ የምግብ ዋስትና የዘመናችን ቁልፍ የዓለም ደህንነት ጥያቄ የምግብ ዋስትናን በዓለም ዙሪያ ማረጋገጥ የዩናይትድ ስቴትስ ጥቅም ጉዳይ መሆኑ ተገልጿል። መረጋጋት በ21ኛው መቶ ክፍለ ዘመን በሚል መሪ ቃል የተካሄደውን ሲምፖዚየም ሰለሞን አባተ ተከታትሎታል። በተከታዩ ዘገባ ያስቃኘናል። ከሁለተኛው የዓለም ጦርነት አንስቶ ዩናይትድ ስቴትስ የበረታ የምግብ እጥረትን ለማቅለልና ረሃብን ለመቋቋም ወይም ለማስወገድ በዓለም ዙሪያ የሚካሄደውን ትግል ስትመራ መቆየቷ ዓለም አቀፍ የምግብ ዋስትና ለሰላምና ለብልጽግና በሚል ርዕስ በቀረበው ጥናታዊ ሪፖርት ተጠቅሷል። በተለይ በኢትዮጵያ የዘመን አቆጣጠር በ1999ና በ2000 ዓ ም አካባቢ የምግብ ዋጋ በመላው ዓለም እጅግ ኑሮ በነበረ ጊዜ የታየው የዩናይትድ ስቴትስ ጣልቃ ገብነት እፎይታን የሰጠው ውጤት ማስገኘቱን የዓመታዊው ጉባኤ አዘጋጅ በዓለም ጉዳዮች ላይ የሺካጎ ካውንስል የዓለም የምግብና ግብርና መርሃ ግብር ዳይሬክተር አሊሻ ብላክ ሪፖርት አመልክቷል። በመሆኑም የዓለም ግብርናና የምግብ ጉዳይ የዩናይትድ ስቴትስ የውጭ ፖሊሲ አስኳል ሆኖ ሊታደስ እንደሚገባው አሳስበዋል። የሪፖርቱ አቅራቢ የምግብ ዋስትናን ለማረጋገጥ በግል ዘርፍ በምርምር ማህበረሰብና በሲቪሉ ህብረተሰብ የሚወሰዱ ኃላፊነት የተሞላባቸው የፖሊሲና የተግባር እርምጃዎች ዋልታዎችን አመላክቷል። ሪፖርቱ በአሁኑ ጊዜ የዓለም ፖለቲካና ምጣኔ ሀብታዊ ስርዓት የመቀዛቀዝ ሁኔታ ላይ እንዳሉ ቢጠቁምም ባለፉት 20 ዓመታት ውስጥ እጅግ የበረታ ድህነት በከፍተኛ ሁኔታ መቀነሱን በሽግግር ላይ ያሉ ምጣኔ ሀብቶችን ወይም ሀገሮችን አንስቶ የመከረው መድረክ ጠቁሟል። ይሁን እንጂ እድገቱ ሁልጊዜና በሁሉም ቦታ ሁሉን አሳታፊ አለመሆኑ፣ በከተማና በገጠር መዛባት መኖሩ፣ በሴቶችና በወንዶች መካከል የሀብት ክፍፍል አለመመጣጠንና አመሳሶ እንዲሁም ለትምህርት ለመረጃና ለገንዘብ ቅርበት የሌለው ሰው መብዛት ተጨብጧል የተባለው ስኬት ዘላቂ እንዳይሆን ማድረጉ ተነግሯል። የአየር ንብረት የተለዋወጠ በሄደ መጠን ግብርናውም ከአካባቢው ግለት፣ ወቅቱን ከማይጠብቀው ዝናብ፣ ከጎርፉ፣ ከሰብል ተባዩና ከበሽታዎች መቀፍቀፍና መንሰራፋት ጋር የሚለማመድበት ሁኔታ መፈጠር፣ መጋፈጥና መቆጣጠር ሲኖርበት እርምጃው አዝጋሚ መሆኑ የሰው ቁጥር እየጨመረ በሄደ መጠን አላቂዎቹ የተፈጥሮ ሀብቶች እጅግ እየተመናመኑ መሄዳቸውም የዛሬ ችግሮችና የስጋት መስኮች መሆናቸውን ሲምፖዚየሙ ተነጋግሮባቸዋል አፍሪካ ከዚህ የተንሰራፋ ችግር የዘወትር ተጠቂዎች አንዷ ነች ከችግርና ከእርዳታ ቀለበት ለመውጣት ማለምና መፍጨርጨር የዘወትር እጣቸው ከሆኑ ህዝቦች አፍሪካ ቀዳሚዋ ተጠቃሽ ነች የሚነሱት ችግሮች ሁሉ አስተናጋጅ የሆነችው አፍሪካ ሰው ሰራሽ መከራዋም የረሃቧ ምንጭ ነው ግጭቶችና ግማሽ ሀብቷ የሆኑት ሴቶቿ በምልዓት እንዳይሳተፉ መደረጉ የስብሰባው ተካፋይና ተናጋሪ የአፍሪካ ህብረት ኮሚሽን ሊቀመንበር የሴቶች የሰላምና መረጋጋት ጉዳዮች ልዩ ልዑክ ቢኔታ ዲዮፕ፣ ስለ አፍሪካ የምግብ ዋስትና ማጣት ስንነጋገር ችግሩ ብዙ ጊዜ ያለው ግጭቶች ባሉባቸው አካባቢዎች ነው። ደቡብ ሱዳን ይህ የሚሆነው ደግሞ በቂ መሬት የተትረፈረፈ ውሃ ባለባቸው አካባቢዎች እኮ ነው ብዙ አርሰ ድፍን አፍሪካ ልትመግብባቸው በምትችልባቸው አካባቢዎች እኮ ነው ምግብ የጠፋው። እናም ይላሉ ዲዮፕ፣ ይቀጥሉና ዊመን አር ኮንፊንድ ዌር ኢን ሪፊዩጂ ካምፕስ ኢን ዲስፕሌይስድ ካምፕስ ዚስ ኢዝ ዌር ዊ አር ሴይንግ ዊ ስቶፕ ኢት። ሴቶች በየስደተኛና በተፈናቃይ መጠለያ ውስጥ ተጠፍረው ይገኛሉ፣ ይህንን ማቆም አለብን ነው የምንለው በአህጉራችን ጸጥታና ደህንነትን እናስፍን። አፍሪካ ውስጥ ለሴቶች ደህንነት ጥበቃ እናድርግ። አፍሪካ ለሴቶቿ ክብራቸውን መልሳ ማጎናጸፏን እናረጋግጥ። ቢኔታ ዲዮፕ ፋምዛፍሪክ ሶሊዳሪቴ የአፍሪካ ሴቶች አጋርነት የሚባለው ተቋምን መስራችና ፕሬዚደንትም ናቸው። ሌላው አፍሪካ እንድታተኩርበት የተመከረ ጉዳይ ወጣት የግብርና መሪዎችን ማፍራትና ማሰማራት በየመስኩ በንቃት እየሰሩ እንዲቀጥሉ ማድረግና ማበረታታት ባለውጤቶችንም መሸለም ነው። የግብርና ሳይንቲስቱ የፐርዱ ዩኒቨርሲቲው ፕሮፌሰር ጋቢሳ እጀታ ፕሬዚደንት ኦባማ ፕሬዚደንት ከሆነ ጀምሮ በየዓመቱ የሚደረግ የሺካጎ ካውንስል የሚያዘጋጀው ፕሮግራም ነው። እንደ አጋጣሚ ሆኖ ከመጀመሪያው ጀምሮ ከ2008 ጀምሮ ከነሱ ጋር ስሰራ ነበርኩኝ እና በየዓመቱ አንዳንድ ስለ ፉድ ሴኪሪቲ አጀንዳ እያነሳን በልዩ ልዩ መልኩ እንወያያለን እና የተወያየንበትም ደግሞ እንደገና በምክር መልክ ለአሜሪካ መንግስት ይሰጣል እና አንዳንዴ ተደማጭነት አግኝቶ አንዳንድ ለውጦች ሊደረጉ ይችላሉ በሚል በአሁኑ በኩል የተነጋገርነው የሰው ጉልበት፣ ሁለተኛም ነገር ደግሞ የመንግስት ድርጅቶች ቢጠናከሩ የንግድ ድርጅቶችን ለማስፋፋት ምን ያህል እንደሚረዳ፣ የግል ንግድ ድርጅቶች ቢስፋፉ መንግስትን ሊረዱ እንደሚችሉ፣ መንግስትና ንግድ ድርጅቶች አንድ ላይ ቢስማሙ ወጣቱም ስራ ሊያገኝ ይችላል። ስራ የሚያገኘው ደግሞ ንግድ ይከፍታል። በዛም መሰረት ደግሞ ብዙ እንቅስቃሴዎች ተደርጎ ድሃ የሚጠጥ ነገር ይፈጠራል፣ የሚል ሀሳብ ስላለ በዚህ ጋር የተያያዘ ነው። እንግዲህ ፕሮፌሰር እርሶ በዚህ በምርምር ላይ ባሉባቸው አመታት ሁሉ የተለያዩ እንቅስቃሴዎች ይደረጋሉ። በተለይ አፍሪካን በምግብ ሰብል እራሷን ለማስቻል የሚደረጉ ብዙ ጥረቶች አሉ። ለአመታትና ለአመታት የዘለቁ ጥረቶች ናቸው። አሁንም እስከዛሬ ድረስ የሚወራው አፍሪካን በምግብ ሰብል ራሷን የማስቻል ጥያቄ ነው። ምንድን ነው ቁልፍ የሚባሉ ችግሮች ለመሆኑ ኢትዮጵያን ጨምሮ አፍሪካ ሙሉ በሙሉ ከእንዲህ አይነት ደረጀነት እንዳይወጡ ብዙ ጥያቄዎች አሉ። አንደኛ የአፍሪካ ሕዝብ በጣም እየበዛ ነው። ሁለተኛ የአየር ንብረትም እየተለዋወጠ ነው። ሁለተኛ አፍሪካ አቅሟ በፈቀደላት መንገድ ድርጅቶችን ለማጠናከር ያደረገችው እርምጃ አሁን በጥቂት ጊዜ ባለፉት አስር ዓመታት የተሻሻለ ቢሆንም ከዛ በፊት ብዙ የድርጅቶችን ማጠናከር አልተደረገም። ሁለተኛ የተማረውም የሰው ጉልበት በብዛት አልተስፋፋም ነበር። አሁን አንዳንድ ቀና ጥሩ ነገሮች የተለወጡት ነገር አፍሪካ ውስጥ ያለው የመንገድ ስራው፣ የባቡር መንገዱ፣ የቴሌኮሙኒኬሽኑ ኢንፍራስትራክቸር አጠቃላይ እየተስፋፋ ነው። ሁለተኛ ነገር ደግሞ ዩኒቨርሲቲዎች፣ ከፍተኛ ትምህርቶች በጣም እየተስፋፉ ነው አፍሪካ ውስጥ እና ነገር ግን እነዚህ የተስፋፉት ድርጅቶች እውነተኛ ጠቃሚ የሆኑ ስልታዊ የሆኑ ትምህርትን ይሰጣሉ ወይ? ወይስ እነሱ መጠናከር አለባቸው? እነሱ ካልተጠናከሩ ወጣቱ የሚወጣው ጠቃሚ ስልት የሌለው ነው። እነሱን ደግሞ የሚቀጥር ደግሞ የንግድ ድርጅት መኖር አለበት። መንግስት ሁሉንም ቀጥሮ አይችልም፣ እና መንግሥትና የግል ድርጅቶች፣ የንግድ ድርጅቶች አንድ ላይ ተባብረው ሲሰሩ ለዜጋው ጠቃሚ ነገር ይወጣል የሚል ሀሳብ የተለዋወጠ ነው። በምን ያህል ጊዜ ውስጥ ታያላቸው? አፍሪካ በተቻለ መጠን ራሱ ናቸው እንደ ተመራማሪዎች፣ እንደውም ምርሶን ተመራማሪ ብቻ አይደለም በተግባርም በሜዳ ላይ የወጡ እሱን ነው እኮ የሚያስቸግረው። ለምንድን ነው እኛ በሳይንሱ ነው የምናየው፣ ከሳይንሱ ወጥተን ደግሞ የአቀነጃጀትን ነገር ነው የምናየው። እና እኛ የምናውቀው መንገድ ለውጥ ያመጣል የሚባለው እና መንግስት በግል በየሀገሩ የሚያቀናጀው ድርጅቶች የተለያዩ ናቸው። እና በተቻለ መጠን ምንድን ነው መንግስት ነገሮችን ለማያያዝ ጥረት ማድረግ አለበት። አንድን ነገር ይያዝና የፖለቲካ አጀንዳ ይሆናል። ከዛ ወጥቶ ግን መሰረታዊ ለውጥ ለማምጣት የሚችል አቋም አድርጎ ሁሉን አያይዞ አሁን ለምሳሌ ባነሳሁት መንግስት ድርጅትና የግል ድርጅት በምን አይነት መንገድ አብሮት ለመስራት ይችላል? ሁለተኛ ነገር የሰው ጉልበቱ የሚማረው ትምህርት ቁም ነገር ልዩነት ያመጣል። እና እነዚህ ትምህርት ቤቶች ሲስፋፉ የፖለቲካ ድርጅቶች መሆን የለባቸው፣ የመንግስት ድርጅቶችን ብቻ መሆን የለባቸው። መሆን ያለባቸው አካደሚክ ከሆነ የአካደሚክ ኢንስቲትዩሽን ሆነው ስለዛ አካደሚክ የሚያውቁት ሰዎች መሰረት ባለው መንገድ አቀናይተውት ጠቃሚ ነገር ሊወጣው እንዲችል። በተጨማሪ ደግሞ መንግስት ደግሞ የራሱ ኃላፊነት አለ። ፖሊሲ የመንግስት ግል አቋም ነው። ያ መንግስት ይህንን ፖሊ አንደኛ የተማሩት ሰዎች ስራ የሚያገኙበት መንገድ መፍጠር አለበት። መንግስት ሁሉንም ቀጥሮ አይችልም። ፕራይቬት ሴክተሩን ማደራጀት አለበት። ሁለተኛ ነገር እነዚህ ድርጅቶች በሚቋቋሙበት ጊዜ ለደሃው ምን ያህል የሚጠቅም ነገር አለ? አንዳንድ ጊዜ የእርሻዎች ለውጭ ድርጅቶች የሚሰጡበት አለ። እሱ በምን አይነት መንገድ ነው መንግስት የሚያየው ጥቅሙንና ጉዳቱን? ይህንን አይነት ነገር ማየት አለባቸው የሚል ነው። አሁን ያነሱት ነገር ብዙ ጊዜ ከመሬት ነጠቃ ጋር ተያይዘው መሰረተ ልማት ቅድም ያነሷቸው ሲስፋፉ ለገበሬው ተገቢው ትኩረት አይሰጠውም፣ ካሳ አይከፈለውም፣ ወይም በሚሸጋገርበት ጊዜ ወደ ሌላ ቦታ በተራዘመ ጊዜ አይታይም የገበሬው ሁኔታ ተብሎም ቅሬታዎች የሚነሱባቸው እኔ በአጠቃላይ በፖለቲካ ባልሆነ መንገድ ነው የምናገረው ነው። ለምንድን ነው ይሄ ነገር የሀገር ቤት ውስጥ የእውቀቱ ያላቸው ሰዎች አሉ። እነዚህ እውቀት ያላቸው ሰዎች ተፈላጊ ኢንቨስትመንት ቢሰጣቸው የሀገር ሰዎች ይህንን አይነት እርሻ ለማልማትና ለማደራጀት ይችሉ ይሆናል። ለምሳሌ ያህል በኃይለስላሴ ጊዜ እንደዚህ አይነት ነገር በአሸለቆ ውስጥ ብዙ የአለማያ ኮሌጅ ምሩቃን እርሻ ከፍተው ለራሳቸውም ጠቃሚ ስራ አቋቁመው ሀገርን የሚረዱበት ነገር ስላለ በእያንዳንዱ አፍሪካ ሀገር እንደዚህ አይነት ነገር ሊደረግ በቀላሉ ይችላል እና እነዚህን መንግስት ማየት እንዳለበትና ከውጭም ከውስጥም የሚያደርጉትን ክራይቴሪያ ምን እንደሆነ ትራንስፓረንት በሆነ መንገድ አይታወቅም እና ለምን እንደሚደረጉ ይህን ያህል ግልጽ የሆነ መልስ የለኝም፣ አለ እሱ ፕሮፌሰር። እስቲ አንድ ጥያቄ ላንሳና እንደ ጋዜጠኛ ብዙ ጊዜ ሳይ፣ ብዙ ኢትዮጵያውያን የእርስዎን ስም በኩራትና በክብር ነው የሚያነሱት። ብዙዎችም እንደ አርአያ እንደ ሮል ሞዴል የሚያዩ አሉ እርስዎን እና እስቲ ለሌላ ምናልባት ቅድም ላነሷቸው ወጣት መሪዎች መገንባት ከውይይታቸው አንዱ አካል የሆነው ትምህርት ሊቀስሙ የሚችሉ ወጣቶችም ከእርስዎ ሕይወት ሊኖሩ ይችላሉ እና ስለ ራሱ እስቲ ትንሽ ያካፍሉኝ፣ ትንሽ ያጫውት። እኔ እንዲሁ ዝም ብሎ እድለኛ የሆንኩ ሰው ነኝ እንጂ በሌላ ነገር ከሌላው ተለይቶ አይደለም እድሉ የገጠመኝ ጥረትም አለበት እውነተኛውም ጥረት አለበት እና ጥረቱ ምንድን ነው አንድ ለልጆቼ ለማስተምራቸው ልጆች የምነግራቸው አንዱ ነገር ምንድን ነው ትምህርት ቤት በሚገቡበት ጊዜ በሚማሩበት የስራ መስክ ጠቃሚ እውቀት ለማግኘት መሞከር ለምንድን ነው? እራስን በደንብ በጥበብ ከገነባህ ሙሉ ስሜት ይሰማሃል። የሀገርህን ጭህ የወገንህን ችግር ታውቃለህ። በዛም መፍትሄ ለማግኘት ያቅምህን ያለ መሞከር ትችላለህ እና እና ከምን ተነሱ፣ አሁን ቤት ላይ ያደረሱ፣ እንዴት አለፏቸው እነዚህ? እኔ በልጅነቴ ባል ሀገር ነው የተወለድኩት ምዕራብ ኢትዮጵያ ውስጥ ነው። ወደ አምቦ አካባቢ ወለንኮም የምትባል መንደር ውስጥ ነው። ትምህርት ቤት አልነበረም እኔ ሳድግ እና አዲስ ዓለም ድረስ 20 ኪሎ ሜትር በእግሬ እየሄድኩ ነበር የተማርኩት ነበር። ቤት ተከራይተን ከልጆች ጋር እዛ እንኖር ነበር። ኪሎ ሜትር አዲስ ዓለም ይባላል። እዛ ነበር ትምህርት ቤት ያለው። እዛ ሄደን ሄጀን ተማርኩት ከዛ ለኔ ህይወት ቁልፍ የሆነው በዚያን ጊዜ አዳሪ ትምህርት ቤቶች ነበሩ። ጥሩ ውጤት ያመጡ ልጆች በውድድር እዛ አዳሪ ቤት ለመግባት ይችላሉ። እንደ አጋጣሚ አሜሪካኖች የከፈቱት ትምህርት ቤት ጅማ ነበር እና በዛ ዕድል ገጥሞኝ አዳሪ ትምህርት ቤት ገባሁ። ከዛ ወዲያ ችግርን ብዙ ላይ ያላየኋትም ግን፣ በራስ ጥረት በእግዚአብሔር እርዳታ ለዚህ ደርሻለሁ። ፕሮፌሰር ገቢሳ እጀታ እጅግ ምርታማ የሆነና የተሻሻለ የማሽላ ዝርያ በመቀመራቸው በአውሮፓውያኑ የዘመን አቆጣጠር የ2009 ዓመተ ምሕረትን የዓለም የምግብ ሽልማት ከወቅቱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን እጅ ተቀብለዋል። ፕሬዚደንት ባራክ ኦባማም የቀድሞው የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲው አስተዳዳሪ ልዩ አማካሪ አድርገው ሾመዋቸው፣ አገልግለዋል። ዛሬ በዓለም ላይ ገበሬዎች በየዓመቱ ከ200 ቢሊዮን ዶላር በላይ የገንዘብ እጥረት አለባቸው። የሚበልጡት የገንዘብ ችግር ያለባቸው አነስተኛ ገበሬዎች ናቸው። ያለዚያ የገንዘብ አቅርቦት አዳዲስና የተሻሉ መሣሪያዎችና ግብአቶች እንዲሁም ጉልበትና ጊዜ ቆጣቢ ቴክኖሎጂዎችን መጠቀም የማይችሉ ዘወትር ተጎጂና ተረጂዎች ናቸው። እነዚያ የተትረፈረፈ ምርት ሊያመርቱ ይገባቸውና ይችሉም የነበሩ ገበሬዎች። ይህ ሁኔታ መለወጥ እንዳለበት ነው የዋሽንግተኑ የሰሞኑ ስብሰባ ታዳሚዎች የመከሩት። ለምን? የዩናይትድ ስቴትስ የቀድሞ የግብርና ሚኒስትር፣ የቀድሞ የተወካዮች ምክር ቤት አባል፣ አሁን የጉባኤው አዘጋጅ የሆነው በዓለም አቀፍ ጉዳዮች ላይ የቺካጎ ካውንስል የግብርና መርሃ ግብሮች ተባባሪ ሊቀመንበር የሆኑት ዳን መልስ አላቸው። የምግብ ዋስትና ጉዳይ ከዓለማችን መረጋጋት ጋር በብዙ የተቆራኘ መሆኑን ሰዎች አሁን እየተገነዘቡት ናቸው። እንደ ራሴ ሚኒስትር ዳንግሊክማን ሰለሞንን ለዘገባው እና ለማብራሪያው ከልብ እናመሰግናለን። ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ማዳመት ትችላላችሁ። በፌስቡክ አት ቪኦኤ አማሪክ ላይ እንደዚሁም ደግሞ በትዊተር ሀሽታግ ቪኦኤ አማሪክ ብላችሁ ተከተሉን። ተነጋገሩ። ጽዮን ግርማና ሰሎሞን አባተንን በደቡብ ክልል በጋሞ ጎፋ ዞን በደንባ ጎፋ ወረዳ በሱካና በጉራደ ቀበሌ የሚኖሩ 38 አርሶ አደሮች በመንገድ ሥራ ምክንያት ከመሬታቸው መፈናቀላቸውን፣ እርሻቸው ከነሰብሉ መውደሙን፣ መሬቱ ላይ አሸዋና ጠጠር በመቆለሉ ማረስ አለመቻላቸውን፣ ቤተሰቦቻቸውን መመገብ ልጆቻቸውን ማስተማር እንደተሳናቸው ገልጸዋል። ይህንን አቤቱታ ለሚመለከተው አካል ለአራት ዓመታት ቢያቀርቡም እስካሁን ምላሽ አለማግኘታቸውን ተናግረዋል። ከሥራቸው ተፈናቅለው ለጎዳና ሊዳረ ጉ የመሆኑን እሮሮም እያሰሙ ናቸው። ፌዴራል የመንገዶች ባለሥልጣን አቤቱታው እንደ ቀረበለትና አጥኚ ቡድን ልኮም ጉዳቱን መመልከቱን ትክክለኛ መሆኑንም አረጋግጧል። ካሳ እንደሚከፈልም አስታውቋል። አርሶ አደሮቹ በበኩላቸው እንዲህ ዐይነት ምላሽ ከዚህ ቀደም ማግኘታቸውን፣ ነገር ግን በወረዳውም ሆነ በክልሉ በኩል ምንም የተደረገላቸው ነገር እንደሌለ ተናግረዋል። ጽዮን ግርማ ዝርዝራላት በደቡብ ክልል በጋሞ ጎፋ ዞን የደንባ ጎፋ ወረዳ ሱካና ቀበሌ ወደ አምስት ሺህ የሚጠጋ ሰው የሚኖሩበት ቀበሌ እንደሆነ ነዋሪዎቹ ይናገራሉ። እንዲሁም የጉራደ ቀበሌ ወደ ሁለት ሺህ ስምንት መቶ የሚጠጋ ሰው እንደሚኖርበት ይገመታል። እንደ ነዋሪዎቹ ገለጻ ከዘጠና በመቶ በላይ የሚሆነው ሰው የሚተዳደረው በእርሻ ስራ ነው። በእነዚህ ሁለት ቀበሌዎች ውስጥ ከሚኖሩ ነዋሪዎች መካከል ቅሬታቸውን ለአሜሪካ ድምጽ የገለጹ አርሶ አደሮች እንደሚሉት በእርሻ ማሳቸው ላይ ጉዳት የደረሰባቸው በ2006 ዓ ም ነው። የእርሻ መሬታቸውን ካጡና ከእርሻ ስራቸው ከተፈናቀሉ አራት ዓመት ሆኗቸዋል። ጉዳቱ የደረሰው ከኦቶሎ ሳውላ በሚሰራው የመንገድ ግንባታ በሚካሄድበት ወቅት እንደሆነ አርሶ አደሮቹ ይናገራሉ። ከሃምሳና ስልሳ ዓመታት በላይ ሲያርሱበት፣ ሲገለገሉበት፣ ሲገብሩበት፣ ሲያስተም እና ቤተሰቦቻቸውን ሲመግቡበት የኖሩበት ከዘጠና ዘጠኝ ሄክታር መሬት በላይ የእርሻ ቦታ በመንገድ ግንባታው ምክንያት ከአገልግሎት ውጪ መሆኑንና ላዩ ላይ አሸዋና ጠጠር ተቆልሎ መቅረቱንም ይገልጻሉ። አቶ ሰራዊት ሳሙኤል በሱካና ቀበሌ ነዋሪ የሆነ የአርሶ አደር ሳሙኤል አባዬ ልጅ ነው አባቱ እሱንና ቤተሰቡን ያስተዳድሩበት ከነበረው መሬት ያለምንም ካሳ ተፈናቅለው ባዶ እጃቸውን መቅረታቸውን ይናገራል። ጉዳቱ እንዴት እንደደረሰም ያስረዳል። ቲባቲ ወንዝ የሚባለው ከዚህ በፊት በራሱ መንገድ እስከ ዘንቲ ወንዝ የሄደው ይቀላቀል ነበር። አሁን በመንገድ ስራው ምክንያት ይሄ ወንዝ ሜጃውን ትቶ ሰዎቹ መንገዱን በሚሰሩበት ሰዓት ወደ ማሳው ገባና ያለውን ሰብል በሙሉ አወደመ። ከዚህ የተነሳ ከዛሬ ድረስ ማሳው ላይ አሸዋና ድንጋይ ነው የሞላበት። አርሶ አደሮቹ ለአራት ተከታታይ ዓመታት በመሬቱ መገልገል ቢያቆሙም ግብር እየከፈሉ እንደሚገኙ ጠቅሰው በወቅቱ ሰው ሰራሽ አደጋ ሲደርስባቸው የደረሰ ሰብል በእርሻው ላይ እንደነበር አቶ ሰራዊት ይናገራል። በቆሎ ነበረ፣ እንጨት ወይ ነበረ፣ ድንች ነበረ። ከዚህም ባለፈ ትማትም፣ ሸንኮራ አገዳ፣ ብዙ ሰብሎች ነበሩ እና ውሃው በመግባቱ ያ ሰብል በሙሉ ወደመ። ውሃው እስካሁን ድረስ ማሳው ላይ እየገባ ከብዙ ኪሎ ሜትሮች የሚመጣ ውሃ ስለሆነ ድንጋይና አሸዋ ማሳው ላይ አልብሶ እስካሁን ድረስ ሰዎቹ አርሶውም መብላት አልቻሉም። ከዛደ ድረስ ለተጎዱት ምንም አይነት እርዳታ የተደረገም ነገር የለም። አርሶ አደሩ ሌላ ስራ ሙያ ባለመኖራቸው አንዱ ከአንዱ ጋር ያለውን ማሳ ተጋርተው እየሰሩ እየበሉ ነው እና በጣም ተቸግረን ለወረዳ አመልክተን እስካሁን ድረስ መፍትሄ አላገኘንም። አቶ ሰራዊት እንደሚለው ጉዳቱ የደረሰባቸው የቻሉ ራሳቸው፣ ያልቻሉ ደግሞ ልጆቻቸውን ወክለው ያላንኳኩት የመንግስት ባለስልጣን ደጅ እንደሌለ ገልጾ ይህን ጥያቄ ይዘው አቤቱታ ማቅረብ ከጀመሩ አራት የወረዳ ስራ አስኪያጅ መቀያየሩን ያስረዳል። ጥያቄዎቻቸው ምን እንደነበሩም በዝርዝር ይገልጻል። እኛ እስከዛሬ ድረስ ሰርተን ያልበላንበትን ይክፈሉ ካሳ፣ ከዚህ በኋላ ላለው ተቀያሪ ተለዋሽ መሬት ካለ ይስጡን፣ ካልቻሉ ደግሞ ለእኛ ይህንን ማሳ በገንዘብ ቀይረው እንደ አዋጁ በአስር አመት አባስተው እንዲሰጡ ነበር ጥያቄያቸውን። በሱካ ቀበሌ ነዋሪ የሆኑና የ አስራ ሶስት ቤተሰብ አስተዳዳሪ እንደሆኑ የሚናገሩት አቶ ካሌብ ከበደ በበኩላቸው አደጋው ከደረሰ በኋላ አንድ ነጥብ ሶስት ሄክታር የእርሻ መሬታቸው ላይ አሸዋና ጠጠር ተቆልሎ መሬታቸው ከጥቅም ውጭ መሆኑን፣ ካሳ ግምትም ሆነ ምትክ ቦታ አለማግኘታቸውን፣ ጥያቄያቸውም ለአራት አመት ከመስሪያ ቤት መስሪያ ቤት ተንከራቶ መፍትሄ እንዳላገኝ የገለጹ ሲመጨ ከአባቴ እንደወረድኩ አባቴ በሰማንያ አምስት ነው የሞተው። ሁለት ቤተሰብ ነው ማስተዳድረው። ይህን ተንከራተተን የአራተኛ አራተኛ አመታውን ልንጨርስ ነው ምንም ነገር ሳናገኝ ያለውን ከብት ሽጠን ልጆቹን አሁን ያስተማረን። አሁን ብዙ ስቃይ ላይ ነን እኮ እኛ። ያለውን ሀብት ሽጦ ይህን ከገበያ ገዝቶ መብላት ማለት ለአርሶ አደር ምን ያህል ውርደት ነው? ምን ያህል ክብሩ የወረደ ነው? ሌላው በሱካ ቀበሌ አርሶ አደር የሆኑት አቶ ወለላ ወንዳላ መፍትሄ የሚሰጣቸውን ያለውና ውሳኔውን በተግባር የሚያውልላቸው ማጣታቸውን እንደተባለው፣ የተለያየ ባለስልጣን የተለያየ ውሳኔ እንደሚሰጣቸው ይናገራሉ። ገበሬ ነኝ አርሶአደር ነኝ። እርሻዬ ማሳዬ በመንገድ በሚያወጣበት ሰዓት ህገወጥ ውሃ በኛ ላይ ልቆ አራት አመት ሙሉ በኢራ በጥም በችግር ቤተሰብና ልጆች ሁሉ ወርቆ እስካሁን ቆይተናል። ቆይተን ደግሞ ዘንድሮ ለዛ ምላሽ ፌደራል መንግስት ክልል መንግስት ዞን መንግስት ችግራችን ይታይል المولد <applause> ما የፌዴራል መንገዶች ባለስልጣን የኮሚኒኬሽን ዳይሬክተር አቶ ሳምሶን ወንድሙን ስለ ጉዳዩ ጠይቂያቸው ነበር። በመንገድ ስራ ግንባታ ወቅት በመንገድ ግንባታ ክልል ውስጥ ገብተው ካሳ ያልተከፈለባቸው ይዞታዎች እንደሌሉ ገልጸው አሁንም ቢሆን በወረዳው በኩል አልተከፈለም በሚል ጥያቄ ከቀረበ ባለስልጣን መስሪያ ቤቱ መክፈል ግዴታው ነው ብለዋል። የ38 አርሶ አደሮች የእርሻ መሬት በግንባታው ወቅት በደረሰ የጎርፍ አደጋ መበላሸቱን በተመለከተም ጠይቂያቸዋለሁ ትክክለኛ ጉዳይ ቀርቦልናል በመንገዱ ግንባታ የውሃ መተላለፊያ ቦይ ተሰርቶ ያለው ውሃ ወደ እርሻችን ገብቶ እርሻችንን አጠፍብን የሚል ጥያቄ ቀረበ በዛ መሰረት ዋስታ አሳቢ የሚመለከታቸው ባለሙያዎች ሄደው አካባቢውን እንዲያጠኑ ተደርጓል በዛ መሰረትም ጎርፉ በእርሻቸው ላይ ያደረሰው ጉዳት እንዳለ ተረድተናል በመሆኑም በስራ ተቋራጩ በኩል የደረሰውን ጉዳት ለመከላከል የሚያስችል ስራ መሰራት አለበት የሚለው ስምምነት ላይ ተደርሰዋል ከዛም ባለፈ ደግሞ በዚህ ምክንያት የደረሰብን ጉዳት አለ የሚል ጥያቄ ተነስቷል ያም ጥያቄ በሚቀርብልን የካሳ ክፍያ ጥያቄ መሰረት በቀጣይ የሚፈጸም ነው የሚሆነው። ለአርሶ አደሩ ልጅ አቶ ሰራዊት ሳሙኤል የመንገዶች ባለስልጣን የሰጠኝ ምላሽ ይዤ አነጋገሪያቸው ነበር። ባለስልጣን መስሪያ ቤቱ እንዲህ ያለ ውሳኔ ከወሰነ እና ይከፈላቸው ካለ ለምን አልተከፈላችሁም ብዬ ፌደራል መንገዶች ስንጠይቃቸው እኛ የእናንተን ጨርሰን ወደታች ልከናል አሉ። እሺ ብለን ወረዳውን ስንጠይቅ ወረዳው ለግማሹ ዘጠኝ ሺህ ብር ያለው አለ፣ ስድስት ሺህ ብር ያለው አለ። እስከ ስልሳ ሺህ ብር ያለው አለ፣ ሰላሳ ሺህ ብርም ያሉት አለ። እና ይህንን እነሱ የሰሩት በአራት አመት ነው እንደዛ ብለው የሰሩት። እንደዛ ከሆነ ይህንን የሰራችሁበትን ዳታውን ለእኛ ስጡ፣ መረጃ ነው። ሁለተኛ ሲቀጥል ደግሞ ገንዘቡንም ስጡ። እኛ አሁን ተቸግረናል፣ ተርበናል፣ ያለውን በሬ ሽጠን በቆሎ ገዝተን እየበላን ስለሆነ ገንዘቡም ትንሽም ቢሆን ይሰጠን፣ ለሚቀጥለው በሚመለከተው አካል ደርሰን እንጠይቃለን ብለን ስንጠይቅ፣ እሷንም እንኳን አንሰጥም ከፈለጋችሁ ሂዱና ክሰሱን አለ፣ የወረዳው አስተዳደር ዋና ኃላፊ። ከዛ በኋላ ደብዳቤ ጻፍን ለክልሉም፣ ለዞኑም፣ ለፌደራል መንገዶች ባለስልጣን ከጻፉም በኋላ ይኸው አንድ ወር ሊሞላ ነው። ማንም መጥቶ ያናገረም የለም፣ ማንም የጠየቀን የለም። ዝም ዝም ተብሏል። አርሶ አደሮቹ እንደሚሉት አራት አመት ሙሉ ተንከራተዋል። በዚህ የእርሻ መሬት ላይ በአመት ሁለት ጊዜ አርሰው በትንሹ ሰላሳ ሺ ብር ገቢ ያገኙ እንደነበር ነው የሚናገሩት። ከዚህ ሁሉ ጊዜ በኋላ ግን በመጨረሻ ይሰጣቸዋል የተባለው ግምት እነሱ ያገኙት ከነበረው ጋር በእጅጉ ያነሰ እንደሆነም ይገልጻሉ። እሱም ቢሆን ደግሞ ስጡን ቢሉም የሚሰጣቸው እንዳላገኙ ይናገራሉ። አሁን የሚጠብቁት የመጨረሻ ምላሽ የሚሰጣቸውን አካል ነው። በዚህ ጉዳይ ላይ የክልሉ መንግስት የሚሰጠው ምላሽ ለማግኘት ለደቡብ ክልል መንግስት ቃል አቀባይ ወይዘሮ ሂክማ ሄረዲን ከአርብ ዕለት ጀምሮ ተደጋጋሚ የስልክ ጥሪ ባደርግም ስልካቸው ባለመነሳቱ ምላሻቸው ማግኘት አልቻልኩም። የመንገዶች ባለስልጣን የኮሚኒኬሽን ዳይሬክተሩ አቶ ሳምሶን ወንድሙ አርሶ አደሮቹ ተገቢውን ክፍያ ማግኘት አለባቸው ብሎ ባለስልጣን መስሪያ ቤቱ እንደሚያምን ገልጸው ዝርዝር ጉዳዩን ግን ተከታትለው እንደሚገልጹ ቃል ገብተዋል። አመሰግናለሁኝ ጽዮን። ወደ ተከታዩ ዝግጅት እናልፋለን። መሪዎቻችሁን እወቁ! መሪዎቻችሁን እወቁ! በዚህ ዝግጅት የተለያዩ የፖለቲካና የሲቪክ ድርጅቶችና ማህበራትን የአካባቢ አስተዳደሮችን መሪዎች እንዲሁም እንደራሴዎችና የህግ አስከባሪ አካላትን የተለያዩ ደረጃዎች ኃላፊዎች ማንነት እናስተዋውቃችኋለን። እንዲጠየቁላችሁ የምትፈልጓቸው ባለስልጣናት አሉ፣ እንዲነሱላችሁ የምትፈልጓቸው ጉዳዮችና ነጥቦች፣ ጥቆማዎች አሉ። አሳውቁን። ለዛሬ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክና የኦሮሞ ፌዴራላዊ ኮንግረስ መሪ ዶክተር መረራ ጉዲና ክስ ተመስርቶባቸው እስር ላይ ይገኛሉ። ዶክተር መረራ የዲሞክራሲ ውርስ ተቋም ለጥናት ጋብዟቸው ዋሽንግተን ዲሲ መጥተው በነበረ ሰሞን ከሀያ ወራት የዘለቀ ጊዜ አልፏል። ይህ ከሆነ ወደ ስቱዲያችን ጋብዘናቸው ሰለሞን አባተ አነጋግሯቸው ነበር ለዛሬ በጥቂቱ ቀንጭ በን እናሰማችሁ። ዶክተር መረራ ጉዲና ጤና ይስጥልኝ እዚህ ስቱዲዮችን በመገኘቶ፣ እኔም ጤና ይስጥልኝ እላለሁ እንኳን ደህና መጡ። እንኳን ደህና ቆያቸውኝ። በዚህ አጭር ጊዜ ውስጥ ዶክተር መረራ መቼም የእረኛውን መረራ የትልቁን የኢትዮጵያ የተቃዋሚዎች ወይም የተቃውሞ ቅንጅት መሪ ዶክተር መረራ ጉዲናን የእረኛውን መረራ ጉዲና የዩኒቨርሲቲ ፕሮፌሰሩን መረራ ጉዲና ታሪክ በአጭር ጊዜ ውስጥ መናገር በጣም ከባድ እንደሚሆን ይገባናል። በዛ ላይ ደግሞ የሕይወቱ አካሄድ ምናልባት የኢትዮጵያን ታሪክ የኢትዮጵያን ምንነት ኢትዮጵያ እስከ ነጠላ ሴሎቿ ድረስ ምን እንደምትመስል ሊያውቅ የሚችል ሰው ብዙ ሚኖር አይመስለኝም። የእርሶን ያህል ማለት ነው። ቢኖሩም እንደው ከእርሶ የበለጠ ሊያውቁ ይችላሉ ለማለት ከባድ ነው። ምክንያቱም ከገጠር ከመጨረሻው ቤተሰብ አንስቶ በአሁኑ ጊዜ እስካሉበት ድረስ ያለችውን ኢትዮጵያ በተማሪዎች ትግል ታሪክም ውስጥ አልፎው በተቃዋሚ ፓርቲዎች ውስጥ አልፎ ያውቁታልና ነው። እና በዚህ ውይይታችን ሁሉንም ነገር ለማካተት አዳጋጅ ቢሆንም እስቲ አሁን ወዳሉበት ሁኔታ ልምጣና እዚህ ዋሽንግተን ዲሲ የተገኙት ብሔራዊ የዲሞክራሲ ውርስ ኢንስቲትዩት ወይም ናሽናል ኢንዶመንት ፎር ዲሞክራሲ የሚባለው ተቋም ውስጥ በቅርቡ አንድ ጽሁፍ አቅርበው ነበረ። እርስዎ ያዘጋጁት ጽሁፍ እና ወደ እሱ መምጣት ነው የምፈልገው። እስቲ ወደዛ ለመንደርደር ያህል እርስዎ ይሄ ሁሉ ልምድ እንዳሉት ሰው እንደ ኢትዮጵያ የፖለቲካ መሪ ኢህአዴግን አሁን ባለው ሁኔታ እንደ ጠንካራ የፖለቲካ ድርጅት ነው ወይስ እንደ ደካማ የፖለቲካ ድርጅት ነው የሚያዩት? እኔ ሁለቱም ነው። ሁለቱም ነው ስል በህዝብ ድጋፍ በጣም ደካማ ነው። አስራ ዘጠኝ ዘጠና ሰባት ላይ ታይቷል። አዲስ አበባን ሙሉ በሙሉ ነው የተሸነፈው። ሌሎች ቦታዎችም የህዝብ ድምፅን ሰርቆ እንጂ በህዝብ ድምፅ እንዳልተመረጠ ቱባ ቱባ ባለስልጣኖቹ በየቦታው የዛን ጊዜ እንደተራገፉበት እና ኋላ አንዳንዶቹ ደግሞ በኋላ በር እንደገቡ ይታወቃል። የኢትዮጵያ ህዝብም እንደሚገምተው፣ ብዙ አጥኚዎችም እንደሚገምቱት የኢህአዴግ ጥንካሬ የህዝብ ድጋፍ ሳይሆን፣ በህዝብ ልብ ውስጥ የመኖር ጥያቄ ሳይሆን፣ ህዝብ ከልቡ ደግፈው ሳይሆን የህዝብ ይሁንታን አግኝቶ ስልጣን ላይ የመውጣት ጥያቄ ሳይሆን በጠመንጃ ኃይሉ በደህንነትና ወታደራዊ ተቃውሞ የገዘፈ ድርጅት ነው። ስለዚህ ሁለቱንም ነው ማለት ነው። ጠንካራም ደካማም ነው። አንዳንድ ጊዜ ተቃዋሚዎች ኢህአደግን ያለአግባብ የሚያጣጥሉት አይመስሎትም? ዶክተር መረራ እንደው አቅሙን ጉልበቱን ስፋቱን ጣል ጣል አድርገው የሚያዩት አይመስሎትም? አልፎ አልፎ ማየቱ አለ፣ ግን የማይካደው በወታደራዊና የደህንነት ተቋሙ የሀገሪቷን ሀብት በሀገሪቱ ውስጥ ሊኖር የሚችለው ወታደራዊ ሀይልን ስልጣንን ሁሉንም ጨምድዶ ስለያዘ በተለይም ቀላል ያልሆነ በቢሊዮኖች የሚቆጠር ገንዘብ ጭምር የህዝብ ሀብትንም ጭምር ለፖለቲካ ስራው ስለሚጠቀም ዝም ብሎ በቀላሉ የሚታይ ሀይል አይደለም። ይሄ ግዙፍ ሀይል ግን በጠመንጃ ሀይል እንጂ በጉልበት እንጂ የኢትዮጵያ ህዝብ ፍቅር አግኝቶ በኢትዮጵያ ህዝቦች ድጋፍ እየገዛ አይደለም። ያ ነው እንጂ ልዩነቱ። ያለውን የሀገሪቱን ሀብት እንዳለ ስልጣንንም ጠመንጃንም ጠቅልሎ የያዘ ድርጅት ነው እና ዝም ብሎ ማየት አጉል ነው የሚሆነው ያንን አውቆ ለዛ የተመጠነ የትግል ስልትና ስትራቴጂ መቀየስ ነው እንጂ መናናቁ ብቻ በቂ አይደለም ማለት ነው። ዶክተር መረራ በዚህ በናሽናል ኢንዶመንት ፎር ዲሞክራሲ ወይም የዲሞክራሲ ውርስ ተቋም ውስጥ በአሁኑ ጊዜ የኢትዮጵያ የዲሞክራሲያዊ ሽግግር አንድ እርምጃ ወደፊት፣ ሁለት እርምጃ ወደኋላ ነው የሚል ጽሑፍ ነው ያቀረቡት። በዚህ ውስጥ ከተንደረደሩባቸው የመጀመሪያው ነጥብ የሚመለከተው ሶስት መንታ የሆኑ ሀሳቦች ወይም ቃሎች እንደነበሩ ነው በኢትዮጵያ ዲሞክራሲያዊ ሂደት ውስጥ የገለጹትና እስቲ ለራዲዮ አድማጮቻችን እነዚህን ትንሽ ገለጥ አድርገው ያሳዩን መጀመሪያ እንግዲህ እንደሚታወቁት ኢህአዴግ ጫካ ሆኖ ከጫካም አዲስ አበባ ከተማ ከገባ በኋላ ስልጣን ሲይዝ ለኢትዮጵያ ሕዝቦች ቃል የገባው ሶስት መሰረታዊ ነገሮችን አድርጋለሁ የሚል ነው። አንደኛው እንደሚታወቁት ፌዴራሊዝምን ፌዴራል ስርአትና ማዋቅርን አመጣለው ነው። ሁለተኛ ደግሞ የኢትዮጵያ ህዝቦች እኩልነትን የብሔረሰቦች እኩልነትን አመጣለሁ ነው። ሶስተኛ ደግሞ የብዙሀን ዲሞክራሲ ወይም ማልቲፓርቲ ዲሞክራሲ የሚኖሩ አመጣለው ነው። እነዚህ ሶስቱ ነገሮች ነው ለኢትዮጵያ ህዝብ ቃል የገባው የብሔረሰቦችን እኩልነት፣ ዲሞክራሲያዊ ስርአትን የመፍጠሩ ሁኔታ በተለይ ማልቲፓርቲ ዲሞክራሲ የሚባለውን ከዛ ደግሞ ኢኮኖሚው የገባ ስርአት በሚባለው እመራለሁ ደርግ ያወደመውን ኢኮኖሚ አንሰራራለሁ ብሎ ነው ቃል የገባው። በዛ ነው የኢትዮጵያ ህዝብ ልብ ውስጥ ለመግባት የሞክሮ ከዛ በኋላ ግን ወዲያውኑ ቃሎቹን አጥፎ ማጠፍም ብቻም ሳይሆን በኢትዮጵያ ህዝብ ላይ በጉልበት አምባገነናዊ ስርዓትን ለመጫን አፋኝ ስርዓትን ለመጫን በጉልበት እንዳሁም ተጻራሪ የሆኑ የዲሞክራሲያዊ ስርዓት ተጻራሪ የሆኑ እርምጃዎችን ወደ መውሰዱ ነው በፍጥነት የሄደው። ይህ ማለት ምንድን ነው? ያገኘውን ወታደራዊ ድል ከኢትዮጵያ ህዝቦች ጋር ለመጣጣም ሳይሆን የኢትዮጵያ ህዝቦችን ነጻነትና ክብርን ለማስከበር ሳይሆን ራሱን ለማጠናከርና ለማበልጸግ አዲስ የገዢ መደብ ሀይል ሆኖ ለመውጣት ወደ መጠቀሙ ነው የተንቀሳቀሰው። ያ ነው ትልቁ ችግር። ዶክተር መረራ ለመሆኑ ኢህአዴግ በህዝብ ልቦና ውስጥ ገብቶ ነበር የሚሉበት ጊዜ አለ። እርሶ ተንደርድሮ ነበር በእውነቱ ለምሳሌ ጫካ ሆኖ የሚያደርጋቸው ነገሮች ከዛ በኋላ ደግሞ አደርጋለሁ ብሎ እነዚህ አሁን ቅድም ያልኳቸውን ነገሮች ሁሉ አደርጋለሁ ብሎ ቃል የገባባቸው ሁኔታዎች በተለይ ወደ መጀመሪያው አካባቢ የተወሰነው የህዝብ ክፍል ሁሉንም ባይሆን የተወሰነው የኢትዮጵያ ህዝብ ክፍል የዛን ጊዜም ብዙ በኢህአዴግ ላይ ጥርጣሬ የነበራቸው ነበሩ። የተወሰነው የኢትዮጵያ ህዝብ ክፍል ያንን ጨቋኝና የኢትዮጵያ ህዝብን ሲያርድ የነበረ የደርግ ስርዓትን ወይም ደርግን ከስልጣን በማውረዱ እኔም ጭምር ብዙ የኢትዮጵያ ህዝብ ክፍል ሁሉንም ባይሆን ማለት ነው የተወሰነ የኢትዮጵያ ህዝብ ክፍል ደስተኛ ነበር። ከዛ በኋላ ግን ቀስ እያለ ውሃ እያሳሳቀ ይወስዳል የሚባለው የደርግ ጨዋታ ውስጥ ሲገባ ህዝቡ መጀመሪያውኑ የተወሰነው ጥርጣሬ ነበረው። ጥርጣሬው እየተጠናከረ ኢህአዴግም ከኢትዮጵያ ህዝብ እየራቀ ከዛ በኋላ አሁን ባለበት ሁኔታ ሙሉ ለሙሉ በሚቻልበት ሁኔታ ወደ ጠመንጃው በጠመንጃ ኃይል ለመግዛት በጉልበት ለመግዛት ወደ ተሸጋገረበት ወደ ዲሞክራሲያዊ ስርዓት ሳይሆን ወደ ሙሉ አምባገነናዊ ስርዓት ራሱን ወደ አሸጋገረበት ሁኔታ ተሸጋግሯል። ስለዚህ ወደ መጀመሪያ አካባቢ በተለይ አስራ ሰባት ዓመታት የኢትዮጵያ ህዝብን አፍኖ የገዛውን ደርግ ስርዓት በቀይ ሽብር በተለይ ብዙ ልጆቹ ያለቁበት የኢትዮጵያ ህዝብ እነዚህ ልጆች ድል እስቲ አዲስ ነገር ሊያመጡ ይችላሉ ከዛ ገላግሎናል የሚል የህዝብ ክፍል እንደነበረ ይገመታል። እኔ ጭምር ማለት ነው። እኔ እና ለምሳሌ ኢህአዴግ የተለያየ ነው ጫካ ሆኖ ለምሳሌ ደግፋቸው ነበር አልዋሽም። የተለያየ ነው የሽግግር መንግስትን ሲያቋቁሙ ወደ ድራማ ደርግ ወደ ሲሰራ የነበረውን አስራ ሰባት ዓመት ሲሰራ የነበረውን ወደ ድራማ ለወጡት ለምሳሌ በየቤቱ እየዞሩ ፓርቲ ፊጠሩና ኑኖ እባካችሁን ተሳተፉ አይነት ነገር ከዛ በኋላ ረጅም ጊዜ የእነሱ ተቀናቃኝ በሆኑ ሲታገሉ የነበሩ የፖለቲካ ኃይሎችን ለማግለል ለምሳሌ የጁላይ ኮንፈረንስ የሚባለው ጊዜያዊ መንግስት የተመሰረተበት የኢህአዴግ ሰርግ እኮ ነው የሚመስለው። ይቀጥላል። እስቲ አሁን ደግሞ አድማጮችን እስከ ማጠቃለያው በጌትሽ ማሞ ተቀበል ዜማንቷችሁ እንጁ ለፍቅር አየቦች ለምክር ግራ ሲገባሽ ልዩ የማጠቃለያ ዜና እናሰማለን። በሶማሌላንድ መንግስት አገሪቱ ውስጥ በደረሰው ድርቅ ሳቢያ የልማት ፕሮግራሙን በማቋረጡ በዚያች ሀገር ረሃብ እያንዣበበ ነው ሲሉ ምክትል ፕሬዚዳንቱ ለቪኦኤ ሶማሌኛ አገልግሎት ገለጡ። የዩናይትድ ስቴትስ መወሰኛው ምክር ቤት ፕሬዚዳንት ዶናልድ ትራምፕ ለጠቅላይ ፍርድ ቤት የመረጧቸውን የዳኛ ኒል ጎርሽግን ሹመት ለማጽደቅ ድምጽ ሊሰጥ እየተዘጋጀ ባለበት ወቅት የዲሞክራቶች ተቃውሞ እያየ ለመምጣቱ ይሰማል። ፕሬዚዳንት ዶናልድ ትራምፕ ሩሲያን እንዳልቃወም የከለከሉኝ ጊዜ የለም ይላሉ በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ኒኪ ሃይሊ። እናም ሩሲያ ላይ የምሰጠውን ሂስና ትችትም እቀጥልበታለሁ ብለዋል። ዩናይትድ ስቴትስና ግብፅ ግብጽ በአክራሪ እስላም ሽብርተኞች ላይ የተባበረ የጋራ አቋም ይይዛሉ ተብሎ ይጠበቃል። ያም የግብፁ መሪ እዚህ ዋሽንግተን መጥተው ከፕሬዚዳንት ትራምፕ ጋር ዋይት ሀውስ ሲገናኙ ነው። ዜናው አበቃ።